ታዲጃ ሀዋጃ ጋምቦ ለረዥም ዓመታት አንድ ጥያቄ በሀሳቧ ሲመላለስ ከርሟል ለመሆኑ ሙስሊም ወጣቶችን ወደ ጽንፈኛ ሙስሊምነት የሚስባቸው በዚህ አማካኝነትም እንደ ቦኮሀራም ወዳሉ ጅሃዲስት ድርጅቶች የሚከታቸው ምንድን ነው የሚል ናይጀሪያዊቱ የሰብአዊ መብቶች ተሟጋች እንደምትለው ብዙዎቹ የናይጀሪያ ወጣቶች ተስፋ መቁረጥ ይታይባቸዋል በዚህ ምክንያትም ካሉበት ችግር የሚያወጣቸው አማራጭ መንገድ እንደሚፈልጉ ትናገራለች። አንዳንድ ሰዎች በራሳቸው ተቋማት ላይ ባደረባቸው ተስፋ መቁረጥ ምክንያት የተሻለ ኑሮ ለመኖር ወደፊት መጓዝ ይፈልጋሉ፣ ማለትም አማራጭ ይፈልጋሉ። እንደዛ ወዳሉት ድርጅቶች የሚሄዱትም አማራጭ ፍለጋ ነው። ጋምቦ ሙስሊም ስትሆን ማዕከላዊ ናይጄሪያ ውስጥ የምትገኘው የጆስ ተወላጅ ናት። ጆስ ባለፉት ዓመታት የቦኮ ሐራም ታጣቂዎች የሚያደርሱትን የከፉ ጥቃቶች አስተናግዳለች። ከጎርጎሮሳዊ 2011 ዓ ም አንስቶም በጽንፈኞቹ ጥቃት 170 ሺህ ሰዎች አልቀዋል። በጥቅሉም ከሰሜን ናይጄሪያ 2.8 ሚሊዮን ዜጎች የቀደሙ አባት እናቶቻቸው ለዘመናት ከኖሩበት አካባቢ በዚሁ ምክንያት ለመፈናቀል ተገደዋል። ካዲጃ ሐዋጃ ጋምቦ ሙስሊሞች ሆነው በቦኮ ሐራም ስብከት ወደ አክራሪነት የተለወጡ በእድሜያቸው ትናንሽ የሆኑ ልጆች በተደጋጋሚ የሚፈጽሙት የአጥፍቶ መጥፋት ጥቃቶች ይዘገንኗታል። ናይጄሪያ አፍሪቃ ውስጥ ከሚገኙና ከጽንፈኛ ሙስሊሞች ጋር ግብ ግብ ከገጠሙ ሀገራት አንዷ ናት። ቦኮ ሐራም በሰሜን ናይጄሪያ ብቻ ሳይወሰን አጎራባች ሀገራትንም እያተራመሰ ነው። በምስራቅ አፍሪካም በሶማሊያ ስልጣን ለመጨበት አክራሪው አሸባብ ለአመታት ውጊያውን ቀጥሏል። ማሊ ውስጥ ከሚንቀሳቀሱት መካከል ደግሞ ከአልቃይዳ ጋር ግንኙነት ያለው ጽንፈኛ ቡድን ይገኛል። የተባበሩት መንግስታት ድርጅት እንደሚለው ከጎርጎሮሳዊ 2011 እስከ 2016 ባሉት አመታት 33 ሺ የሚሆን ህዝብ የአክራሪዎች ጥቃት ሰለባ ሆኗል። አፍሪካ ውስጥ ወጣቶች ወደ ጽንፈኛ ቡድን በብዛት የሚሳቡትም በሃይማኖቱ አስተምህሮ ሳይሆን በድህነትና አማራጭ እድል በማጣት መሆኑንም አመልክቷል። ወደ ጽንፈኝነት ጉዞ ለተሰኘው የተባበሩት መንግስታት የልማት ድርጅት ማለትም ዩኤንዲፒ ላካሄደው ጥናት አፍሪካ ውስጥ ቀደም ሲል የጽንፈኛ ቡድኖች አባላት የነበሩ አምስት መቶ ወጣቶች ተጠይቀዋል። አብዛኞቹ ሃይማኖቱ የሚለውን አያውቁም። 128 ገጽ ያለውን ጥናት ያነበበችው ካዲጃ ሐዋጃ ጋምቦ ከጸሐፊዎቹ ሀሳብ ጋር ተስማማለች። እሷ እንደምትለውም የሃይማኖቱን እውነተኛ አስተምሮ ለሚያውቅ እንደ ቦኮ ሐራም ያሉ ጽንፈኛ ድርጅቶች የሚሉት ፍጹም ተቃራኒ መሆኑን መረዳት አይከብደውም። የእስልምና ትምህርት ማግኘት ያልቻሉ ሰዎች በአብዛኛው ደጋፊና ሰለባዎች ሲሆኑ የመመልመልና የእነዚህ አሸባሪ ድርጅቶች አባል የመወለድላቸውም የሰፋ ነው። ምክንያቱም የእስላምን እምነት በቅጡ አልተረዱትም። እናም ምንም ይሁን በእስላም ስም ከተነገራቸው ይቀበላሉ። እናም ምንም ይሁን በእስላም ስም ከተነገራቸው ይቀበላሉ። የዩኤንዲፒ ጥናትም ጋምቦ ያለችውን ነው የሚያረጋግጠው። ከተጠየቁት 57 በመቶ የሚሆኑት ስለ እስልምና ሃይማኖት ያላቸው እውቀት ትንሽ ነው ወይም ደግሞ ምንም አያውቁም። የጥናቱ ጸሐፊ ማጠቃለያም በተለይም በገጠራማውና የተሻለ ነገር በማይታይበት የአፍሪቃ አካባቢ በህይወቱ የተገፋና ችላ የተባለ የሚመስለው ወጣትና የመማር ዕድል ያላገኘ ሁሉ በጽንፈኞቹ ድርጅቶች መረብ እንደሚጠመድ ጠቁሟል። ለዚህም አንዱ ምሳሌ ከአጎራባች ሀገራት ሳይቀር ተዋጊዎችን እየመለመለ በሶማሊያው የእርስ በእርስ ጦርነት የሚያሰልፈው አሸባብ ነው። አላማቸው በአፍሪቃው ቀንድ እስላማዊ መንግስት የማቋቋምና በመላው ዓለም ቅዱስ በሚሉት ጦርነት መሳተፍ ነው። ሞምባሳ ኬንያ የሚገኘው ሀኪ አፍሪቃ የተሰኘ የሰብአዊ መብቶች ተሟጋች ድርጅት ባልደረባ ሳልማ ሂሚድ ወጣቶቹ በዚህ ቡድን የሚሳቡት በማይጨበት ተስፋ መሆኑን ይናገራሉ። ሶማሊያ ውስጥ ስራ እንዲያገኙ ቃል ይገባላቸዋል። እናም ከዚያ ከሄዱ ጥሩ እንደሚከፈላቸውና ቤተሰቦቻቸውን መርዳት እንደሚችሉ ያስባሉ። ግን ይህ በምንም መልኩ እውን አይሆንም። ይህም ሲታይ ወጣቶቹ ወደ ጽንፈኛ ቡድኖች የሚገቡበት መሰረታዊ ምክንያት ይበልጡን ኢኮኖሚያዊ መሆኑ ይገለጻል። ሳልማ ሂሚድ ወጣቶቹ እንዲባሉት ጽንፈኛ ቡድኖች እንዳይጠመዱ የምክር አገልግሎት የሚያገኙባቸው ተቋማትን በመላው አፍሪቃ ማቋቋም አንዱ አማራጭ እንደሆነ ይመክራሉ። የዩኤንዲፒ የአፍሪቃ ዳይሬክተር አብዱላዬ ማርዲዬ ጥናቱን ለአፍሪቃ መንግስታት የማንቂያ ድወል ነው ብለውታል።